Foreign Service Institute American Basic Course Unit 4 Basic Sentences For Learning Lea Sayyoun Lea Sayyoun Yichilallu <laughs> Wakod Enahotel Lea Yichilallu Gion ይመስላል። ይመስለኛል። አዎ፣ ጊዮን ሆቴል ደህና ይመስለኛል። አድራሻ፣ አድራሻው የት ነው? ታክሲ በታክሲ መሄድ በታክሲ መሄድ ይችላሉ። እሺ፣ እጠራለሁ። እሺ፣ ታክሲ እጠራለሁ። ታክሲ አቤት! ያድርሱኝ እባክህ፣ ወጊዮን ሆቴል ያድርሱኝ። ልክፈል ልክፈለዎት። ስንት ልክፈለዎት? ብር አራት ብር። ፈርፍሎንስ እባክዎ ደህና ሆቴል ሊያሳዩኝ ይችላሉ? አዎ፣ ጊዮን ሆቴል ደህና ይመስለኛል። አድራሻው የት ነው? በታክሲ መሄድ ይችላሉ። እሺ፣ ታክሲ እጠራለሁ። ታክሲ፣ አቤት። እባክዎ ጊዮን ሆቴል ያድርሱኝ። ስንት ልክፈልዎት? አራት ብር። For comprehension እባክዎ ደህና ሆቴል ሊያሳዩኝ ይችላሉ? አዎ ጊዮን ሆቴል ደህና ይመስለኛል። አድራሻው የት ነው? በታክሲ መሄድ ይችላሉ። እሺ፣ ታክሲ እጠራለሁ። ታክሲ እባክህ፣ ጊዮን ሆቴል ያድርሱኝ። ስንት ልክፈልዎት? አራት ብር። ክላስሩም ኤክስፕረሽንስ። ነገር ይባላል በአማርኛ? ይህ ነገር በአማርኛ ምን ይባላል? እርሳስ አለዎት እርሳስ አለዎት የለኝም ብዙ ብዙ እርሳሶች አለዎት ብቻ የለም። አንድ ብቻ አለኝ። ይድገሙልኝ። ይህን ቃል ይህን ቃል ይድገሙት። አማርኛ ይችላሉ? እችላለሁ። አዎን፣ እችላለሁ። structure sentences ስሜ ከበደ ነው። አገር አገርህ አሜሪካ ነው። አባት ረጅም አባትሽ ረጅም ነው። ስሙ ማን ነው? ቀይ መጽሐፉ ቀይ ነው። እናት እናቷ ቆንጆ ናት። እናቷ ቆንጆ ነች። ስማችን ከበደና ለማ ነው። አገራችሁ የት ነው? መኪና መኪናቸው ጥሩ አይደለም። pronunciation drills ተ ተማሪው ትምህርት ቤት፣ ትናንት፣ ተሾመ፣ ቤት፣ መስማት፣ መተረት፣ ማግኘት፣ መስጠት מעט ב- אלגבם אלגבם אביי אבאי גנזל דיפ

ማጨት አጨ ማጨስ አጫዋች መጨምጨም ነጭ ደ መደመር ودد. وسد. ودك. دقنا. قدم. ف. مفلق. مفلق.

መጥረግ ደገመ ሀ ሀብታም መሄድ ነህ ሄዳችሁ ጀ

መለየት አለ አለ መ ይመታል ይመታል አመሰገነ ይመሰገናል ማማር መማር ነ ማንበብ መነበብ ማንሳት መነሳት አንተ እናንተ ኘ ማግኘት መገኘት ነኝ አማርኛ ለማኝ ለማኞች Πε. Πόστα. Πόσταβιτ. Πόλις. Πε. Πιλάτος. Παράκλητος. Ιθιόπια. ر رجم مرك طرطرا ورد تراب بر س تنسى تنسع مسمعت مسمات، سم مساله ستا صومه كالساله مازعف. جاتس. نزع. نتسع. شا. ماشي اشي الشي. نش. ششج شلم عش ت جمت مت موثا عتتا.

War our a wager molded Our worker wo the weather yeah yellowlam. عي بلاي كأي ملات مليت ز مزور عزز ونز جزو جنزب بزع ج جلي كعج مرج عج ججي ግዥ ግዥኮንን ጥሩ መጽሐፍ አለው። እኔ ጥሩ መጽሐፍ አለኝ። እናንተ ጥሩ መጽሐፍ አላችሁ። እርስዎ ጥሩ መጽሐፍ አለው። እርሳቸው ጥሩ መጽሐፍ አላቸው። እነሱ ጥሩ መጽሐፍ አላቸው። እርሱ ጥሩ መጽሐፍ አለው። እኛ ጥሩ መጽሐፍ አለን። አንተ ጥሩ መጽሐፍ አለህ። አንቺ ጥሩ መጽሐፍ አለሽ። እርሷ ጥሩ መጽሐፍ አላት። ጥሩ መኪናዎች አሉት። እኛ ጥሩ መኪናዎች አሉን። እሱ ጥሩ መኪናዎች አሉት። እሷ ጥሩ መኪናዎች አሏት። እርሶ ጥሩ መኪናዎች አሉ። አንቺ ጥሩ መኪናዎች አሉሽ። እናንተ ጥሩ መኪናዎች አሏችሁ። አንተ ጥሩ መኪናዎች አሉህ። እነሱ ጥሩ መኪናዎች አሏቸው። እኔ ጥሩ መኪናዎች አሉኝ። እርሳቸው ጥሩ መኪናዎች አሏቸው። አባት የላትም። እርሶ አባት የለውም። እሷ አባት የላትም። እርሱ አባት የለውም። እኛ አባት የለንም እርሳቸው አባት የላቸውም። እኔ አባት የለኝም። እነሱ አባት የላቸውም። አንተ አባት የለህም። እናንተ አባት የላችሁም። አንቺ አባት የለሽም። መጽሐፎችና እርሳሶች የሉኝም። አንተ መጽሐፎችና እርሳሶች የሉህም። እርሶ መጽሐፎችና እርሳሶች የሉዎም። እርሱ መጽሐፎችና እርሳሶች የሉትም። እኛ መጽሐፎችና እርሳሶች የሉንም። እርሶ መጽሐፎችና እርሳሶች የሎትም። እርሳቸው መጽሐፎችና እርሳሶች የሏቸውም። እነሱ መጽሐፎችና እርሳሶች የሏቸውም። እነሱ መጽሐፎችና እርሳሶች የሏቸውም። እኔ መጽሐፎችና እርሳሶች የሉኝም። እናንተ መጽሐፎችና እርሳሶች የሏችሁም። አንቺ መጽሐፎችና እርሳሶች የሉሽም። አንተን አውቃለሁ። አንቺ አንቺን አውቃለሁ። እርሳቸው እርሳቸውን አውቃለሁ። ጊዮን ሆቴል ጊዮን ሆቴልን አውቃለሁ። አገራቸው አገራቸውን አውቃለሁ። እርሶ እርሶን አውቃለሁ። እናንተ እናንተን አውቃለሁ። አቶ ጆን አቶ ጆንን አውቃለሁ። ስማችሁ ስማችሁን አውቃለሁ። እርሷ እርሷን አውቃለሁ። እነሱ እነሱን አውቃለሁ። አገር አገር አውቃለሁ። መኪናህ መኪናህን አውቃለሁ። አንድ መጽሐፍ ያሳዩኝ። መጽሐፉ መጽሐፉን ያሳዩኝ። እርሳሷ እርሳሷን ያሳዩኝ። አንድ እርሳስ አንድ እርሳስ ያሳዩኝ። አንድ ሆቴል አንድ ሆቴል ያሳዩኝ። ባቡር ጣቢያ ባቡር ጣቢያውን ያሳዩኝ። መኪናው መኪናውን ያሳዩኝ። አባታቸው አባታቸውን ያሳዩኝ። መጽሐፌ መጽሐፌን ያሳዩኝ። ሆቴሉ አንድ ሰዓት አንድ ሰዓት ያሳዩኝ። ታክሲዎ ታክሲዎን ያሳዩኝ። ሰዓቶ ሰዓቶን ያሳዩኝ። ትንሹን መጽሐፍ ያሳዩኝ። ደህና ሰው ደህናውን ሰው ያሳዩኝ። ይህ ሰው ይህን ሰው ያሳዩኝ። ጥሩ አስተማሪ ጥሩውን አስተማሪ ያሳዩኝ። ትልቅ አገር ትልቁን አገር ያሳዩኝ። አስተዋይ ሴት አስተዋይዋን ሴት ያሳዩኝ። ቆንጆ ሴት ቆንጆዋን ሴት ያሳዩኝ። ደህናዋ ተማሪ ደህናዋን ተማሪ ያሳዩን። ቀይ መጽሐፍ ቀዩን መጽሐፍ ያሳዩኝ። መጥፎ ተማሪ መጥፎውን ተማሪ ያሳዩን። ጥሩ መጽሐፍ ጥሩውን መጽሐፍ ያሳዩኝ። ልክ ነገር ልኩን ነገር ያሳዩኝ። መጽሐፍ አለዎት? አዎ አለኝ። የለኝም። ይህ ተማሪ እርሳስ አለው? አዎ፣ አለው። የለውም። ተማሪዎች ብዙ እርሳሶች አሏቸው? አዎ፣ ብዙ እርሳሶች አሏቸው። ብዙ እርሳሶች የሏቸውም። አንተ ብዙ መጽሐፎች አሉህ? አዎ፣ ብዙ መጽሐፎች አሉኝ። ብዙ መጽሐፎች የሉኝም። ትምህርት ቤቱን ያውቃሉ? አዎ፣ አውቃለሁ። የለም፣ አላውቅም። መኪና አላት? አዎ፣ አላት የላትም። ሰአት አለዎት? አዎ አለኝ። የለኝም። ጊዮን ሆቴልን ሊያሳዩኝ ይችላሉ? አዎ እችላለሁ። መኪናውን ሊያሳዩኝ ይችላሉ? አዎ እችላለሁ። አቶ ከበደ መኪና አለው? አዎ አለው። የለውም። አባትና እናት አሉህ? አዎ አሉኝ። የሉኝም። የሆነ ሆቴል በጣም ጥሩ ነው? አዎ በጣም ጥሩ ነው። በጣም ጥሩ አይደለም። ዮን ሆቴል መሄድ ይችላሉ? አዎ እችላለሁ። አስር ብር አለዎት? አዎ አለኝ። አስር ብር የለኝም። ቀይ መኪና አለህ? አዎ አለኝ። መኪና የለኝም። መኪናዎች አሏችሁ? አዎ፣ አሉን። መኪናዎች የሉንም። አስተማሪው መኪና አለው? አዎ፣ አለው። አስተማሪው መኪና የለውም። ብዙ መኪናዎች አሉት? አዎ፣ ብዙ መኪናዎች አሉት። ብዙ መኪናዎች የሉትም። እሷ መጽሐፍ አላት አዎ አላት መጽሐፍ የላትም አስተማሪው ደህና ነው አዎ ደህና ነው ደህና አይደለም እርስዎ አማርኛ ይችላሉ አዎ እችላለሁ ሰዓት መጥፎ ነው አዎ፣ መጥፎ ነው። መጥፎ አይደለም። ጥሩ እርሳስ አለዎት? አዎ፣ አለኝ። የለኝም። ጥሩ እርሳሶች አሏችሁ? አዎ፣ አሉን። የሉንም። አቶ ከበደ አሜሪካ መሄድ ይችላሉ? አዎ ይችላሉ። ቀይ መኪና አለህ? አዎ አለኝ። የለኝም። እነሱ መኪናዎች አሏቸው? አዎ አሏቸው። የሏቸውም። መኪናዎች ጥሩ ናቸው? አዎ ጥሩ ናቸው። አባቶ ጥሩ ሰዓት አላቸው? አዎ አላቸው። የላቸውም። መኪናችሁ በጣም ጥሩ ነው? አዎ ጥሩ ነው። ጥሩ አይደለም። ተማሪዎች አማርኛ ያውቃሉ? አዎ ያውቃሉ። አገር ሁቅ ነው? አዎ፣ ሩቅ ነው። ሩቅ አይደለም። መኪናቸው እዚህ ነው? አዎ፣ እዚህ ነው። እዚህ አይደለም። አስተማሪው ብዙ ተማሪዎች አሉት? አዎ፣ አሉት። የሉትም። አባቷ አባቴ ያውቃሉ አዎ ያውቃሉ። ባቡር ጣቢያው ሩቅ ነው? አዎ ሩቅ ነው። ሩቅ አይደለም። አንተ ተማሪ ነህ? አዎ ተማሪ ነኝ። ረጅም እርሳስ አለህ? አዎ አለኝ። አንድ ረጅም ተማሪ ሊያሳዩኝ ይችላሉ? This is the end of Unit 4.